ኢህአደግ ሙሉ በሙሉ ማሸነፉ በተገለጸበት የሁለት ሺህ ሰባቱ ምርጫ የፓርላማ ወንበራቸውን ያጡት ብቸኛ የግል ተወካይ ዶክተር አሸብር ወልደ ጊዮርጊስ በፓን አፍሪካ ፓርላማ ግን በሌላ ኃላፊነት እንዲቀጥሉ ተሹመዋል። የአፍሪካ ህብረት የህግ አውጪ አካል የሆነው ይህ ፓርላማ የሀገራቸውን ፓርላማ ወክለው መምጣት ያልቻሉትን ዶክተር አሸብርን የክብር ምክትል ፕሬዝደንት ሲል ነው የሰየማቸው። ወደ ፓን አፍሪካን ፓርላማ የሚላኩ የአፍሪካ ሀገሮች ተወካዮች የፖለቲካ አመለካከቱን ብዝሃነት እንዲሁም የፖለቲካ ፓርቲዎቹ ውክልና ማንጸባረቅ እንዳለበት በመመስረቻ ሰነዱ ተመልክቷል። መቶ በመቶ በአንድ ፓርቲ የተያዘ የኢትዮጵያ ፓርላማ ይህንን ማድረግ ባይችልም አንድ የግል እጩ ግን በአህጉራዊው ፓርላማ በኃላፊነት ይቀጥላሉ ማለት ነው። እስክንድር ፍሬው ነው ዶክተር አሸብር ወልደ ጊዮርጊስን ያወያያቸው። በጣም አመሰግናለው ስለ ጊዜዎት፣ ዶክተር አሸብር ወልደ ጊዮርጊስ የፓን አፍሪካ ፓርላማ አባል እንደዚሁም ምክትል ፕሬዚዳንት። ከኢትዮጵያ ፓርላማ ወጡ ሲባል በአፍሪካ ፓርላማ ሹመት እንዳገኙ እየተነገረ ነው። ዶክተር አሸብር እስቲ ከዚህ ቀጥሉና ያብራሩልኝ፣ ምንድን ነው የተወሰነው? አዎ እንግዲህ እንደሚታወቀው ባለፈው የሁለት ሺህ ሰባት በተደረገው ምርጫ አጋጣሚ ሆኖ ተመልሼ ፓርላማ መግባት አልቻልኩም። በዚያው ደግሞ የአፍሪካ ፓርላማም እንግዲህ ሀገር ሄዳ ካልተመረጥክና ውክልና በሀገር ካላገኘ ያው መቀጠል አትችልም። የአፍሪካ ፓርላማ ደግሞ ያው ኮንቲኔንቱ ትልቅ ፓርላማ ነው። ሕግ አውጭ መልካን ሰጠው ፓርላማ ነው። በዚያው እኔ ብቸኛ ሰው ነበርኩ፣ ኢትዮጵያ ወደ አፍሪካ ፓርላማ፣ ፓን አፍሪካ ፓርላማ ቢሮ በተቀዳሚ ምክትል ፕሬዚደንትነት ደረጃ የገባሁት እና እሱን ያው መቀጠል ስለማልችል ለማስረከብ ነይ ነበረ። በአሁኑ ግንቦት ነው፣ ግንቦት ሄድኩኝ ያለ በዚህ በግንቦት ወር። ጉባኤተኛው ብዙ ሀገራት ሞሽን አቅርበው ነበረ። ያው የአፍሪካ ፓርላማ ላይ ዶክተር አሸብር ብዙ አስተባባሪያችን ነበር፣ ጥሩ መሪያችን ነበር። በጥሩ የኃላፊነት ስሜት ምንም ፈልፍለት በሆነ ሁኔታ ኮንቲነንትን ያገለገለ ነው። እንደዚሁም ደግሞ ብዙ ምሽኖች ላይ በመሳጠፍ ውጤታማ ነበረ። ጥሩ የመሪነት ብቃትን ነበረው። ዩኒፋየርም ነበረ እና የተለያዩ የተሰማቸውን ጉዳይ ጠቅሰው ነበረ። ከአምስት ሀገራት ሞሽን ቀርቦ የነበረው እና በእውነት በጣም ነው ሰርፕራይዝ ቢሆንኩት። ያ ሞሽን እንዳለ ሆኖ ይሄ ሞሽን ለኦክቶበር የሚጸድቁ ነው። ግን በዋናነት ጉባኤው ዶክተር አሸብረው ወልደ ጊዮርጊስ የፓን አፍሪካ ፓርላማ ተቀዳሚ ምክትል ፕሬዚደንት ሆኖ በክብር እንዲቀጥል ሙሉ ማድረጉ ከነምሩ ክብሩ ይቀጥል ደምር ነው ጉባኤ የወሰነው። እና ግን በጣም ለራሱ ሰርፕራይዝ ያደርገኝ ነገር ነው። ምክንያቱም ከታው ክልልና ቃል አገኘው እዛ መቀጠል አልችልም፣ ግን እነሱ የክብር ምክትል ፕሬዚደንት ሁኔ ስራዎችን እንዲሰራ በማንኛውም ሰዓት ትንሽም እንዲሳተፍ ጉባኤ ላይ እንዲሳተፍ ያው ፕላትፎርም እንፈጠሩልኝ ማለት ነው። አፍሪካ ላይ ተመልሼ እንሰራበትን ተመልሼ አፍሪካ የማገለግልበትን ትልቅ እድል የፈጠሩልኝ ማለት ነው። ዶክተር አሸብር እንግዲህ እርስዎም እንዳሉት በኢትዮጵያ ፓርላማ መቀመጫ ስለሌለዎት የምክትል ፕሬዚዳንትነት ኃላፊነቶትን መልቀቅ ነበረበት። ነገር ግን ተመልሰው በኃላፊነት እንዲቀጥሉ ነው የተወሰነው የአሁኑ ሀላፊነቱ ምንድን ነው የሚባለው እርግጥ ከነ ሙሉ ጥቅሙ ከነ ሙሉ ክብሩ እንደሆነ ውሳኔው ያሳያል በጀት ጭምር የተመደበለት ውሳኔ ነው ለምሳሌ ፓን አፍሪካ ፓርላማን ወክለው ወደ ተለያዩ አካባቢዎች ለተለያዩ ተልእኮዎች መሄድ እንደሚችሉ ሙሉ ወጪዎች ተሸፍኖ ሁሉ ይገልጻል እና ግን ምንድን ነው የሚባለው አጠራሩ የአሁኑ ከዚህ በፊትስ ይሄ የውሳኔ ሀሳብ ቀርቦ ከመጽደቁ በፊት ኃላፊነቱ ነበረ ወይ የአሁኑ የፊቱ ልዩነቱ የአሁኑ ሆኖሬ ቫይስ ፕሬዚደንት ሁኔ ነው የሚተቀጥለው የክብር ምክትል ፕሬዚደንት ሁኔ ስራ እንዲሰራ ፓርላማው እንድለይ እንዳልለይ ነሽን ተቀብዬ እንዲሰራ በዚያም ደረጃ ጉባኤ ፓን አፍሪካ ፓርላማ ሙሉ ጥቅምና ክብሩን በጠበቀ ሁኔታ እንዲቀጥል ነው እየወሰነው እንግዲህ በላይ በእርግጥ እዚህ በእኔ ፕላትፎርም መከፈት መፈጠሩ ነው። እኔ አምስት ዓመትም የኢትዮጵያ ፓርላማ ውስጥ ስቀበል በመቶዎቹ ሺህ ደግሞ ስቀበልም በቀድሜ አላውቅም። የትክም ጉዳይ አይደለም። እዚህ ያለው እኔ ሀገሬ ላይ አክቹዋሊ በዛ በተፈጠረ ሁኔታ እኔ አልተፈጠረልን ነበረ፣ ግን አፍሪካ ላይ አፍሪካውያን ደግሞ የሀገር ህገር ሴትን አስተዋጽኦ ከግምት በመክሰት የሚገባኝን ክብር እንዳገኝ አድርገዋል ከምንም በላይ ደግሞ ሀገሬ ናት በዚህም ያበቃችን ከምንም ከጅምሩም ያው የህዝብ ተወካዮች ምክር ቤት ኖር በግል ነው ገባው በእርግጥ በግል በግል ብቻ ቢሆን ዛ ጉዳይ ቢሆን አፍሪካ ፓርላማ መሳተፍ አልችልም በዚህ አጋጣሚ የህዝብ ተወካዮች ምክር ቤትን አመራሩንም ኢትዮጵያን ከልብ ለማመስገን ወዳለ እነሱ ናቸው። ስለዚህ ክብርን ከመጀመሪያው ያበቁን ያንን በዚያ ባለት ኑረው የአፍሪካን ባላወቅን አፍሪካን ለሱ ለ ባልመሰከረ አፍሪካን በዚህ ክብር ባላበቀን ዞሮ ዞሮ መነሻዬ በመጀመሪያ ደረጃ የመረጠኝ የከፋ ህዝብ ህዝብ በመቀጠል ደግሞ የፍድሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ሁሉም የመንግስት ተጠሪዎችም ሁሉም በዚህ ኃላፊነት ስላበኩኝ ለወከሉኝ ነው፣ ለዛሬው ኃላፊነት የበቃሁትና ሁሉንም ለማመዝገን ወዳለሁ። ዶክተር አሸብር ስለ ፓን አፍሪካ ፓርላማ እናውራ። እንግዲህ በአፍሪካ ህብረት ስር ካሉ የተለያዩ አካላት አንዱ ነው። መቀመጫው ደቡብ አፍሪካ ውስጥ ነው። ነገር ግን አባላቱ እነማን ናቸው? ከእያንዳንዱ ሀገር ስንት ይወከላል? ፓን አፍሪካ ፓርላማ ማለት እንግዲህ አፍሪካ ትልቁ የህግ አውጪነት ስልጣን የሚሰጠው ፓርላማ ማለት ነው። ይህን ስልጣን እንዲያገኝ የተወሰነው በሁለት ሺህ አስራ አራት ማላቦ ኢኳቶሪያል ጌኒ ላይ በተደረገ መሪዎች ጉባኤ ላይ ነው የተወሰነው። ከመነሻው በሁለት ሺህ አራት ነው የተቋቋመው። ይህ ፓርላማ ከየሀገራቱ አራት አምስት አምስት ሰዎች የተወከሉበት ነው። አጠቃላይ የአፍሪካ ሀገራት የሚሳተፉበት ነው እና በዋናነትም ድምፅ ለሌለው የአፍሪካ ህዝብ ድምፅ ሁሉ የሚሰራ ፓርላማ ነው። በተለያዩ የአፍሪካ ሀገር ኮንፍሊክት ሲነሱ ኮንፍሊክት ሪዞሉሽን ላይ የሚሰራ ፋክት ፋይንዲንግ ሚሽን እየላከ ግድያዎችን እያጣራ ለመፍትሄው የሚተጋ ድርጅት ነው። በአፍሪካ ላይ የሚደረጉት ማነት ማናቸውንም ሁሉንም ምርጫ የሚሳተፍና በታዛብነት የሚሳተፍና ሴደደት የሚመሰክር አካል ነው በአፍሪካ ደረጃ ያሉት የተለያዩ አደረጃጀቶች የወጣቶች የሴቶች ሶፊ መድረክ የሚያገኙበት እና የሚዋዙበት በሌላም በኩል ደግሞ የአፍሪካ ኢንቴግሬሽን ላይ በተለይ ኢኮኖሚክ ኢንቴግሬሽን ላይ አፍሪካ እንድትጠነክር መስራት እንዳለበት የሪጅኑ ያለው ኢንቴግሬሽን ተጠናክሮ በአፍሪካ ደረጃ የሚጠናከርበትም የሚሰራም ድርጅት ነው በዋናነት ደግሞ በተለይ እያንዳንዱ ጉዳይ ላይ በወቅታዊ አፍሪካ ጉዳይ ላይ የተለያዩ ጽሁፎችን እያቀረበ በዚያ ላይ ፕሬዘንቴሽን ቀርቦ ድቤት እያደረገ ሬኮመንዴሽኖችን፣ ሬዞሉሽኖችን፣ ዲክላሬሽን እያወጣ ለመሪዎች ለውሳኔ የሚያቀርብና ትልቅ ራትነትና ደረግ ያለበት አፍሪካ ፓርላማ ነው። የአፍሪካ ሕዝቦች ያውክርና ያለው ማለት ነው። እንግዲህ አጭሩ የአፍሪካ ህብረት ህግ አውጪ ወይም የአፍሪካ ህግ አውጪ አካል ነው የፓን አፍሪካ ፓርላማ ስለ አዲሱ ሀላፊነቱ እንነጋገር እና ወደዛ ንመልሶትና ዶክተር አሸብር እንግዲህ የፓን አፍሪካ ፓርላማ የመመስረቻ ሰነድ ምዕራፍ አምስት ላይ የእያንዳንዱ አገር ውክልና በፓን አፍሪካ ፓርላማ የሚኖረው ማለት ነው የፖለቲካ አመለካከቶችን ብዝሃነትን የፖለቲካ ፓርቲዎችን ውክልና ማንጸባረቅ እንዳለበት ተመልክቷል። የኢትዮጵያ ፓርላማ ግን ይሄንን ማድረግ አይችልም ወይም ኢትዮጵያ በዚህ መልኩ መወከል አትችልም። ምክንያቱም አሁን ባለው ሁኔታ በኢትዮጵያ ፓርላማ ያሉ አምስት መቶ አርባ ሰባቱ መቀመጫዎች በገዢ ፓርቲ የተያዙ ናቸው። እርስዎ ግን የፓርላማውም አባል ሳይሆኑ በዚህ መንገድ እንደዚህ አይነት ኃላፊነት ላይ እንዲቀመጡ መደረጉ ምን አይነት ክፍተት ይደፍናላሉ? ከዚህ አንጻር እኔ አሁን ግልጽ መሆን ያለበት አሁን የቀድሞ ፕሬዚደንት፣ የናይጄሪያው ሆንብል በተላማዲ ስለምሳሌ እንደዚህ አይነት ፓርላማ ከለቀቀ በኋላ ከዚህ በፊት ተወስኖለታል የአፍሪካ ፓርላማ የክብር ፕሬዚደንት ሆኖ እንዲቀጥል እና እሱም የተለያዩ ምሽኖችን ለአፍሪካ እየሰራ ነው ያለው። በእኔም ደረጃ ስትሄድ የዚህ የምክር ቤቱ የክብር ምክትል ፕሬዚደንት ነው። ክብር ምክትል ፕሬዚደንት ስለሆንኩ ስራዎችን እንዲሰራ ነው እድል የምፈጥርልኝ እንጂ የዛ የጉባኤ አባል መሆን ጉዳይ፣ ድምፅ የመስጠት ጉዳይ አይደለም ዚጋ ያለው ስለዚህ ለእኔ ዋናው እድር የምንሰጠው እኔ አፍሪካ እንዳገለግል እንደ ዜግነት ከዚህ በፊት ደግሞ ያደረሱትን አስተዋጽዖ ከግምት በመስጠት የደሰምኩት እንዲካም ከግምት በመስጠት ጉባኤ ለአፍሪካ ማገልገል ይገባዋል የሚጠቀምበት ይገባል ብሎ ነው የወሰነ ተር አሸበር ወልደ ጊዮርጊስ የፓን አፍሪካ ፓርላማ የክብር ምክትል ፕሬዚዳንት፣ በጣም ነው የማመሰግነው ስለ ጊዜዎት በአሜሪካ ድምፅ ሬዲዮ አድማጮች ስም እኔ አመሰግናለሁ። ጊዜ ስ